በትግራይ ክልል ሀገረ ሰላም ከተማ የሚገኙ ተፈናቃዮች እርዳታ ባለማግኘታቸው በከፍተኛ ችግር ላይ እንደሚገኙ ተናገሩ። በሌላ በኩል በከተማው መካከለኛ ሆስፒታል ውስጥ በማገልገል ላይ የሚገኙ የሕክምና ባለሙያዎች የመድኃኒት እጥረት እንዳለባቸው ገልጸው በእጃቸው የሚገኘው መድኃኒት በቅርቡ ሙሉ ለሙሉ እንደሚጠናቀቅም ተናግረዋል። ዓለም ፍስሐ ዝርዝር ዘገባ አለው። ሀገር ሰላም የደጉዓ ተምቤን ዋና ከተማ ስትሆን ከመቀለ ወደ አምሳ ኪሎ ሜትር ተጉዘት ትገኛለች። ከተለያዩ የትግራይ ከተሞች ተፈናቅለው በሀገረ ሰላም ትምህርት ቤት ተጠለው የሚገኙ አምስት መቶ አካባቢ የሚደርስ ተፈናቃዮች እንዳሉ ለመገንዘብ ችያለሁ። መጀመሪያ በትምህርት ቤት ተጠላ ያገኘኋት ተፈናቃይ የህፃን ልጅ እናት የሆነችው ሁለታ የገብረሀንስ ናት። የመጣሁት ያው ለካቲት ሀያ አምስት ነው፣ ከሆማራ የወጣሁት ከለካቲት ሀያ አምስት ወደዚህ ለመድረስ መጋቢት አንድ ነው የደረስኩት ወደዚህ። በእግሬ ስለሆነ ለነፍሴ ያለ ደግሞ በመኪና በግማሽ ደግሞ በእግር ስለሆነ ተገፈን ነው የወጣ ነው። ልብስ አላዝነም፣ ምን አላዝነም፣ ራቆታችን ነው የወጣ ነው። ፉል አይልምስት ምናምን እየተባለ እያሳቃዩን ነው የነበረው። ፏን እና የወልቃይቶች ነው እያሳቃዩን ለኛ። ስለዚህ እኛ በነበርንበት ንብረታችንም አላዝነም፣ ራቆታችን ምን ነው የምን ብር ከያዝክም፣ የኛ ነው ብሩ ከየትን ባታች አመጣች ትግሬ ምን ብር አለው ስላሉነ ወጣን እና አንድ ጀሪካን ለ60 ሰው ነው ውሃ ሲያጠጥና ነበር። አንድ ጀሪካን በሙቀት ሰዓት ለ60 ሰው መስጠት ደሞ ከባድ ነው። አሁን ግን የለም። 3 ወር 4 ወር እንግዲህ በራው ነው ያለ ያለንበት ከተማው ነው የሚሰጠን ያለ። ድቄቱ ነው፣ በርበሬው ነው፣ ሽሬው ነው፣ ጭረጨው ነው፣ ሁሉም በከተማው ኃይል ነው ያለን። አሁን ከተማውም የለውም እኛም የለን። ምንን ነው የምልህ ሰጠ ያለውን ለምን መንግስቴ ይህን ያግዘን እንጂ ሰው የለውም። ያለውን ሰጠን። እስካሁን ቻለን። እንግዲህ ከመጀመሪያ እስካሁን አልተወንም ከተማው። ለከተማው ግን በጣም ነው የማመሰግነው። ለምን ለእኛም ለሌላም እየሰጠ እያካፈለና ያለባለው አቅም አይምኝታችን ፍርናሽን ሰጥተውናል። ሰጠ ነው ፍርናሽ አንድ በራድ አንድ ድስ አንድ ብርድ ልብስ ሰጥተናል። ህብረተሰቡም ከልብሱ ራቁትን ያለው ሰው ብሎ ተገፎ ሰጥቶናል። ልብሱ እንደነሱ የለበሱትን አልብሰውናል። አጌጠውናል። በከተማው ማለት ነው። አጌጠናል። መንግስት ካረዳና ህብረተሰቡም ሊሰለቸው ይችላል። ወደ ሀገረ ሰላም መካከለኛ ሆስፒታል በመዛወር መጀመሪያ ያገኘሁት የሆስፒታሉ ስራ አስኪያጅ መረሳ ገብርይወት ነው። መረሳ ሆስፒታልን አስመልክቶ እንዲህ ይላል። ቅርብ ካሉት ወረዳዎችም ጭምር ከቆላተንቤን አካባቢ ገንዳርታ ያው ሁለት ወረዳ አሉ። ከተማ ወረዳ አለ፣ ገጠር ወረዳ አለ፣ ደጓተንቤ የሚባል እና እነሱን ጨምሮ አገልግሎት ሲሰጥ ነበር። በሳፖርት በድጋፍ ሰጪነቱም ቴክኒካሊ በሆነ ነገሮች እና በአገልግሎትም ወደ እነሱን ያክል ግልጋሎት ሲሰጥ ነበር ማለት ነው። በደረጃ መካከለኛ ሆስፒታል ሊሰጡ የሚገባቸው አገልግሎት ሲሰጥ ነበር። ፍራንስ ከያዙ በሆስፒታል ውስጥ የሚገለገሉ ከአንድ ሺህ በላይ የሚሆኑ በየጊዜው መድኃኒት በመውሰድ የሚንቀሳቀሱና ጊዜ የማይሰጥም ያላቸው መኖራቸውን እንዲህ ይናገራሉ። ጉዳት በሽታ ሕክምና ከንስል የሚያደርግ ደግሞ ከአንድ መቶ ሰማኒያ ዘጠኝ በላይ ታካሚዎች ነበሩ። የስናምር ማለት ኤፕሌፕቲክ የምንለው ኬዝም አለ ሜንታል ሄልት እነሱም ከአራት መቶ ሀያ አምስት በላይ ታካሚዎች ነበሩ። ስለዚህ እነሱ አገልግሎት ሲሰጥ ነበር በፊት። አሁን ግን ያው ባለው አቅሙ ለመስጠት ጥረት ቢያደርግም ከፍተኛ የመድኃኒት እጥረት አጋጥሞናል እና ታካሚዎቻችን አይናቸው እያየን እየተሰቃዩ ያሉት በዚህ በአሁኑ ሰዓት። በፊት የተለያዩ ጥረት እናደርግ ነበር መቀሌ የህልን አይደር ሆስፒታል አይደርም የመቀሌ ሪፈራል ዩኒቨርስትም እሱ በከፍተኛ ደረጃ ድጋፍ ሲያደርግልን ነበር። ቴክኒካል ሁኔታዎችም ቢኖሩ ሌሎችም የመድኃኒት አቅርቦትና እንደዛ አይነት ሲኖር ከፍተኛ እገዛ ሲያደርግልን ነበር። አሁን ግን ወደ እነሱም ስንሄድ አናገኝም። እነሱም ከፍተኛ ጥረት ስላለባቸው ምንም ማድረግ አልቻለም። የትም ብንሄድ ማግኘት የምንችለው ነገር በጣም እየተቸገር ነው። በፊት የገንዘብ እንቅስቃሴው ባንኩ እየሰራ ሳለ የተለያዩ ጥረት እናደርግ በጊዜ የሚፈጸም ጊዜ እያመጣም ተጠይቆ ሊሰጥ የሚገባ ወደ ወይ ልናገኝ የምንችለውም በዛ ጥረት ስናደርግ ነበር። አሁን ግን እነዚህ እድሎች ስለ ሁሌ ምንም ማድረግ የምንችለው ነገር የለም። ስለዚህ አሁን እያየናቸው አይናቸው እዚህ የወደቁ ሪፈራል ብንልም ሌላም ብንልም በጣም ከፍተኛ ችግር ላይ ነው ያሉት እና እዚህ መሆናቸው ራሱ ምንድን ነው ታዲያ ማገዝ የምንችለው ነገ ማገዝ ካልቻልን መድኃኒት ሰጠን ማለት ክንክን ማድረግ ካልቻልን በከፍተኛ ችግር ነው ያለን። ስለዚህ ሊዘጋ ነው። ስለዚህ መዝጋቱ ምን ማድረግ እንዳለብን ጠፍተናል። ለርስ መንገድ አቅጣጫው ሌላው መረጃ የሰጠ ሆስፒታሉ ሜዲካል ዳይሬክተር ዶክተር ገብረ መድህን ነው። ዶክተር ገብረ አያ ሆስፒታሉ ከጦርነቱ በፊት ከ24 ቀበሌዎች እስከ 200 ሺህ ተገልጋዮች ያስተናገደ እንደነበር ይናገራሉ። እስከ አሁንም ያለን እየተጠቀም ነው ብለዋል። ጦርነቱ ከመከፈቱ በፊት ወይም ጦርነቱ ከመከሰቱ በፊት እስከ 24 የሚሆኑ ጣቢያዎች ወደ 200 ሺህ አካባቢ ህብረተሰብ ያገለግል ነበረ። ሰርቪሱ በጣም ሰፊ ነበረ። ከጤና ጣቢያዎች በሪፈር ተቀብሎ ያስተናግድ ነበረ። በተኝቶ መታከም፣ በተመላላሽ ሕክምና ና በህጻናትና እና ቀጣቶች ማዋለድም፣ በሌላ ተያያዘ ነገሮችም በጣም ሰፊ ግልጋሎት ይሰጥ ነበረ። ያው ችግሩ አለ። አሁን ትንሽ የቀረ መድኃኒት እስከሚጨርስ ነው ዝም ብለን እየጠበቅን ያለ ነው። ያው የመጣ ሰው ግልጋሎት አግኝቶ ይሄዳል። ያው መድኃኒቱ ካለቀ ግን ያው እንግዲህ መንገድ ሁሉም ስለተዘጋጋ የምናደርገው ነገር አይኖርም። ያው ቁጭ ብለን መታየት ነው የሚሆነው። ከአሁን በኋላ ከባድ ነገሩ ከአሁን በኋላ ነው ያለው። እስካሁን ደህና ነን፣ ግን ኦልሞስት አሁን መጨረሻው ስቴጅ ላይ ነን። ሁሉም ነገር እያለቀ ነው። ስለዚህ ለህጻናትም እናቶችም ለተመላላሽ ታካሚዎችም ማለት ቀዋሚ ህመም ላለባቸው እንደ ስኳር እና የደም ግፊት የመሳሰሉ የስነ አምሮ በሽተኞችም መድኃኒት እያለቀ ስለሆነ ከባድ ሁኔታ ላይ ነው ያለ። አሳሳቢ ደረጃ ላይ ነው ያለ። የህጻናት ሐኪም ሲስተር ህንፃ ህጻናትን እያከመች ነው ያገኘዋል። ከጦርነት ከመከሰት በፊትና አሁን ያለው የህጻናትን ቁጥር ታማሚዎች ስናየው አሁን በጣም ብዙ ቁጥር ነው ያለው ከዚህ በፊት አትሊስት በሳምንት በእጥረት ምግብ አንድ ህጻን ነበር የምናስተኛው። አሁን ስናየው ግን ከአምስት እስከ አስር በሳምንት ላይ እናስተኛለን እና በእጥረት ምግብ የሚጠቁ ህጻናትን ቁጥራቸው በጣም እየጨመረ ነው ያለ። በዚህ አጋጣሚ ደግሞ የምንሰጋው ደግሞ አሁን ዱቄቱ በጣም እያለቀ ነው ያለ። የሚወስዱት ወተት ነው ተኝተው ወተት ነው የሚወስዱ። ከዛ ከዚህ ከወጡ በኋላ ደግሞ በፕላምፕሌት ወደ ቤታቸው እየተመላለሱ እንዲታከሙ እንልካቸዋለን። ስለዚህ የፕላምፕሌት እጥረትም አለ፣ የዱቄቱ እጥረትም አለ። አሁን እኛ እዚህ ላይ ስጋታችን ምንድነው? አሁን ወተቱ ወይም ደግሞ ዱቄቱ ካለቀ ከተጠየቀ ህጻናቶቹ በሪፈር መልክ ነው የምንልካቸው ወደ አይደር ወይም መቀሌ ሆስፒታል ነው የምንልካቸው። እዛም ያለን ኢንፎርሜሽን መድኃኒቱ እንደሌለ ወይም ደግሞ ዱቄቱ እንደሌለ ነው የሚታወቀውና ስለዚህ ይህንን አሁን ህጻናቶቹ መጀመሪያ ላይ ሲመጡ በጣም በቃ ወደ ሞት ተቃርቦ ነው የሚመጡና ከዛ መጥተው እዚህ መድኃኒት የማያገኙ ከሆነ ደግሞ ሰፊ የሞት እድል እንደሚያጋጥመን ነው የምንሰጋው እና ስለዚህ ይህንን ከመከሰቱ በፊት መድኃኒት እንዲመጣለን በሀገር ሰላም ከተማ የሚገኙ ተፈናቃዮች ለከተማዎች መሰግኑ በመንግስት በኩል የሚደረግ እገዛ ግን እንደሌለ ይናገራሉ። ሐኪሞቹም በስጋት ላይ መሆናቸውን ይገልጣሉ። አለምፍስሐ ለአሜሪካ ሬዲዮ ከመቀለ